Boys of a man በህቡ ሲንቀሳቀሱ የነበሩ ሀምሳ ተጠርጣሪዎችን በቁጥጥር ስር መዋሉን የኢትዮጵያ መንግስት ገልጿል። ተጠርጣሪዎቹ በአዲስ አበባና አካባቢው በትጥቅ የታገዘ ሁከትና ብጥብጥ ለመፈጸም ሲንቀሳቀሱ የነበሩ ናቸው ሲል የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። በቁጥጥር ስር የዋሉት ሀምሳዎቹ ተጠርጣሪዎች በአማራ ክልል ይንቀሳቀሳሉ ካላቸውና ጸረ ሰላም ኃይል ሲል ከገለጻቸው አካላት ጋር የህቡ ትስስር አላቸው በማለትም አክሏል ግብረ ኃይሉ። በጉዳዩ ላይ ከመንግስት አካል ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን በመከታተል ላይ መሆኑን ለአሜሪካ ድምጽ ገልጸዋል። ኬኔዲ አባተ የጉዳዩን ዝርዝር ይነግረናል። የጸጥታና ደህንነት የጋራ ግብረ ኃይል ትናንት ማክሰኞ መጋቢት አስር ቀን ሁለት ሺ አስራ ስድስት አመተ ምህረት ምሽት ላይ ባወጣው መግለጫ በቁጥጥር ስር አውያቸዋለሁ ያላቸውን አምሳ ተጠርጣሪዎች ዋና ማዕከሉን በአዲስ አበባና በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ በማድረግ የሚንቀሳቀስ የህቡ ቡድን አባላት ናቸው በማለት ወንጅሏል። ቡድኑ አንዳንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮችን በመጠቀም ተቋማትን መሰብሰቢያና ማደራጃ በማድረግ በህቡ ሲንቀሳቀስ እንደነበር አረጋግጫል ሰጣለው ሲልም አክሏል። በህቡ የተደራጀው ቡድን አባላት ናቸው የተባሉት ሀምሳዎቹ ተጠርጣሪዎች በአዲስ አበባና አዋሳኝ አካባቢዎች በትጥቅ የታገዘ ሁከትና ብጥብጥ ለመፈጸም ሲንቀሳቀሱ ነበር ያለው ግብረ ኃይሉ በቁጥጥር ስር ውለዋል ያላቸውን ተጠርጣሪዎች ፎቶግራፍም ይፋ አድርጓል። የተለያዩ የጦር መሳሪያዎች፣ እንዲሁም ለቡድኑ ቀለብ የሚውሉ ልዩ ልዩ የተከማቹ ግብአቶች፣ የተለያዩ ሀገራት የገንዘብ ኖቶች፣ የባንክ ደብተሮችና ሰነዶችም ተይዘዋል ሲልም የጸጥታና ደህንነት የጋራ ግብረ ኃይሉ አስታውቋል። ግብረ ኃይሉ ጸረ ሰላም ብሎ ከገለጸው በአማራ ክልል የሚንቀሳቀስ ኃይል ጋራ ቡድኑ የህቡ ትስስር በመፍጠርና ተልዕኮ በመቀበል ይሰራል በማለትም ገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን የጠየቅናቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ የፌዴራል ፖሊስን እንድንጠይቅ ነግረውናል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጀይላን አብዲ ደግሞ በጸጥታና ደህንነት የጋራ ግብረ ኃይል በወጣ መግለጫ ላይ ኮሚሽኑ በተናጠል መረጃ መስጠት እንደማይችል ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ ጉዳዩን እንደሚከታተል አስታውቋል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዲሬክተር ሰላማዊት ግርማይ ለአሜሪካ ድምጽ በሰጡት አስተያየት እስካሁን ወደ ተቋሙ ከቤተሰቡ የመጣ አቤቱታ አለመኖሩን ተናግረዋል። ሰውን ባቢታ በኩል የቀረበ አቤቱታ የለበታ እና ግን ኮሚሽኑ ያው በሰምቶታል እንደማንኛው የተሰጠውን መግለጫ። ስለዚህ አኮርዲንግ ክትትል የምናደረገ ነው። ክትትል የምናደርገው ጉብኝት ላይ ምናም ብይት የሁል ጊዜ የምንሰራውን ማለት ነው፣ ያያያዝ ሁኔታን ማለት ነው። ኮንቲኒስ እንጌድ በቃለን እንደ ተቋም ማለት ነው። ያ ሬጉላር ስራ ስለሆነ ሁሌ ነው የምንሰራው። ግን አቤቱታ የሚያቀርቡ ሰዎች ሲኖሩ ግን ምርመራ ነው የምንሰራው። አቤቱታ ሲሆነ ማለት ነው፣ ግለሰቦች የግለሰቦች ጉዳይ የተመለከተ ማለት ነው። ተጠርጣሪዎቹ የሚገኙበት ስፍራ እንዳልታወቀም ዲሬክተሯ ሰላማዊት ግርማ ይገልጸዋል። አዲስ አበባ ላይ ያለ ማቆያ ማስ ዲስቴሽን አዲስ አበባ ላይ ሲሆን እንደዛ ነበር ብዙ ጊዜ የሚቀቡት በመደበኛ ሁኔታ በአዲስ አበባ ፖሊስ በኩል እንዳልተያዙ ግን ያው ስትዛ እንዳልገቡ ቼክ አድርጌያለሁ። ያው የኛ ሪጅን ስለሆነ ማለት ነው። ያው የግብረ ኃይሉ ግን ብዙ ጊዜ ቢያስይዝ እንግዲህ ከአስቸኳይ ጊዜ አዋጁ ጋር አያይዞ ስለሆነ የሚይዘው የተለያዩ መቆያ ስለሆነ ያላቸው እነሱ ደግሞ የትኛው ጋር ሊሄዱ እንደሚችሉ ያው ቼክ ለማድረግ ጊዜ ይወስዳል ማለት ነው። አሁን ሜይቢ መደበኛ ያልሆነ ቦታ ከሆነ የተወሰዱ እሱን ኦብቪስሊ እንከታተላለን ምክንያቱም ፎርማል ዲቴንሽን ሴንተሮች ውስጥ መሆን ስላለበት ልክ ከዚህ በፊትም እንደምናደርገው ማለት ነው። ከታሳሪ ቤተሰብ አባላት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የጸጥታና ደህንነት የጋራ ግብረ ኃይል በትናንቱ መግለጫው በቁጥጥር ስር ከዋሉት ሀምሳ ተጠርጣሪዎች ጋር የሚሰሩ የሴራው ዋነኛ ጠንሳሾች ናቸው ያላቸውን በውጭና በአገር ውስጥ የሚገኙ አካላት በስም ጠቅሷል። ከእነዚህ መካከል ላለፈው አንድ ዓመት በእስር ላይ የሚገኙት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳያው ግቸው ና ዮርዳኖስ አለሜ ይገኛሉ። ግብረ ኃይሉ በአማራ ክልል ካለው ወቅታዊ ሁኔታ ጋር በተያያዘ በርካታ ሰዎችን በአንድ ጊዜ በቁጥጥር ስር ማዋሉን ሲገልጽ የክልሉ ግጭት ከተጀመረ በኋላ የአሁኑ ለሁለተኛ ጊዜ ነው። በአማራ ክልል ሕገ መንግስታዊ ስርዓቱን በማፍረስ ክልላዊ ስልጣንን በኃይል ለመያዝ በሀገር ውስጥና በውጭ ሀገራት በህቡ ተደራጅተውና ተቀናጅተው የሚንቀሳቀሱ ጽንፈኛ ኃይሎች አባላት ናቸው ያላቸውን ዶክተር ወንድወሰን አሰፋን ጨምሮ 47 ተጠርጣሪዎችን መያዙን ባለፈው ዓመት ሚያዝያ 22 ነበር ይፋ ያደረገው። በዚህ ወንጀል ተጠርጥረው ክስ የተመሰረተባቸው እነ ዶክተር ወንድወሰን ለአንድ ዓመት ያህል የክሱን ሂደት በመከታተል ላይ መሆናቸው ይታወቃል። በመንግስት ኃይሎችና በፋኖ ታጣቂዎች መካከል በአማራ ክልል ግጭት ከተቀሰቀሰ በኋላ በርካታ ሰዎች ከዚሁ ጋር በተገናኘ በተለያዩ ወንጀሎች ተጠርጥረው በቁጥጥር ስር መዋላቸው አይዘነጋም። በቁጥጥር ስር የዋሉት ተጠርጣሪዎች ታዲያ የአስቸኳይ ጊዜ አዋጆን ምክንያት በማድረግ ለፍርድ ሲቀርቡ አይስተዋልም። ይህ ሁኔታ እንደሚያሳስባቸው የአገር ውስጥና የውጭ ሰብአዊ መብት ተሟጋቾች በተለያዩ ጊዜያት መግለጻቸው ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ